በሰላማዊ ትግል ድል ለመጎናጸፍ መስዋዕት እየከፈለ መሆኑንና በዚህም ምክንያት የተገደሉና የተጎሳቆሉ መኖራቸውን ተቃዋሚው አረና ትግራይ ለዲሞክራሲና ሉዓላዊነት አስታወቀ። የፓርቲው ማዕከላዊ ኮሚቴ መቀሌ ላይ ያካሄደውን ግምገማ አስር ነጥቦችን የያዘ የአቋም መግለጫ አውጥቶ አጠናቋል። ሪፖርተራችን አለም ፍስሐ ከመቀሌ ተጨማሪ አለው። አረና ትግራይ ለዲሞክራሲና ልዕላውነት ማዕከላዊ ኮሚቴ በመቀደያ ከተማ በፖለቲካና ኢኮኖሚያዊ ጉዳዮች አስመልክቶ በመገምገም ጥር 28 2010 ዓመተ ምህረት 10 ነጥቦችን የያዘ አቋም መግለጫ አውጥቷል። በዚህ ግምገማ በሰላማዊ ትግል ድል ለመጎናጸፍ ከኛ የሚጠየቅ መስዋዕት እየከፈልን ነው። ስለሆነም ብዙ አባሎቻችንና ደጋፊዎቻችን በፖለቲካዊ አመለካከታቸው ብቻ በሕይወት እንዳይኖርና ሰላማዊ ኑሯቸው እንዳይኖሩ የሚያደርግ አስከፊ ጠረ ህገ መንግስት ጭቆና እየደረሰባቸው ነው ይላል ያወጡት መግለጫ። አረና ትግራይ ለዲሞክራሲና ለአላውነት ማዕከላዊ ኮሚቴ የአመቱ አፈጻጸም በፖለቲካው ያለው ተሳትፎና የአገራችን ሁኔታ ላይ በማትኮር ግምገማው እንዳካሄደው አስታውቋል። በፖለቲካ ጉዳዮች የተመለከተ ሲገመግም አገራችን አጋጥማት ያለው ቀውስ የኢህአዴግ ስርዓት ፖለቲካዊ ምህዳሩ እያጠበበ በእሾህ እያጠረ የዲሞክራሲ ተቋማት እያጠፋ ነጻ ማህበሮችን እንዳይኖሩ በማድረግ የራሱ አገልጋዮችን ማህበራት በመተካት ወደዚህ ቀውስ አድርሰናል። ግምገማው ካጠናቀቀ በኋላ ካወጣቸው አስር ነጥቦች ለምሳሌ ያህል ወደ ውጊያና ግጭትን የሚያደርሱ ሁሉም ፖለቲካ ውሳኔዎችና እርምጃዎችን የሚያቆሙበት ሁኔታና ሀገራዊ መግባባትና አንድነት የሚገነባበት መንገድ እንዲፈልግ እንጠይቃለን። ሁለት መንግስት በፌዴራል እና በሌሎች ክልሎች የተጀመረው የፖለቲካ እስረኞች የመልቀቅ ተግባር በትግራይ ክልል ባለመታየቱ ህወሀት በትግራይ ህዝብ ላይ ያለው ቅና ያልሆነ የጣ አመለካከት እንዲያነሳ ጥሪያችን እናቀርባለን የሚል ይገኝበታል። አለም ፍስሐ ከመቅለያ